The voice of America. Yeah, I've been and get Christian in Inspirational voices of Abyssinia. Ye Abyssinia an nakaki dunsoch. Ye mi balia vraz mare New York ye mi ganyo ye tarikaviyo ye Abyssinia Baptist Beta Christian zamariotch naciu. Lord, we adore you. Lord, we love you. Lord, you are so precious to us. Just we pray in the name of Jesus, our Lord and Savior. Amen. በኒውዮርክ ታላቁ ማንሃታን ክፍለ ከተማ ከማዕከሉ ብዙም ሳይርቅ በተዘረጋው ሃርለም ቀበሌ ውስጥ 132 ዌስት 138ኛው መንገድ ላይ የቆመ ውብ የጥርብ ድንጋይ ሕንፃ፣ ግንባታው ተጠናቆ የዛሬ ስራውን ከጀመረ ዘንድሮ ልክ 95 ዓመት ሞላው። በውስጡ የያዘው ታሪክ ግን በአሜሪካ ጥቁሮች ጉዞ ውስጥ አንጸባራቂ ከሚባሉ ምዕራፎች አንዱ የሆነ የሁለት መቶ ዓመታት መድብል ነው። ይህ ሕንጻ የአቢሲኒያ መጥምቃውያን ቤተ ክርስቲያን ነው። አቢሲኒያን ባፕቲስት ቸርች ተብሎ ይጠራል። ይህቺ ቤተ ክርስቲያን የአሜሪካ ጥቁሮች መንፈሳዊና የፖለቲካም ዓለም እምብርት ከሆኑ ስፍራዎች አንዷ ነች። የአቢሲኒያ ባፕቲስት ቤተ ክርስቲያን የተመሰረተችው የተመሠረተችው በ1800 ዓ ም ነው። በኢትዮጵያ የዘመን አቆጣጠር መሆኑ ነው። በኢትዮጵያውያን ነጻ የሆኑ ባህረኛ ነጋዴ ወንዶችና ሴቶች ነው የተቋቋመችው። ቤተ ክርስቲያኒቱን የከፈቷት በከተማይቱ መሃል ትገኝ ከነበረችውና አግላይ አግ ላይ ከነበረች ቤተ ክርስቲያን ለመላቀቅ ባደረጉት ጥረት ነበረ። ሰሞኑን የተባበሩት መንግስታት ድርጅትን ሰባ ሶስተኛ ጠቅላላ ጉባኤ ለመዘገብ ወደ ኒውዮርክ ሄጄ በነበረ ጊዜ ወደ ሃርለም ጎራ ብዬ የጎበኘኋት የአቢሲኒያ ባፕቲስት ቤተ ክርስቲያን የወጣቶች ጉዳዮች ረዳት ሚኒስትር የሆኑት ቄስ ኢታንግ ያንግ ናቸው የቤተ ክርስቲያኒቱን ታሪክ ያጫወቱኝ። ከዚያ በኋላ ታዲያ እነዚያ በቁጥር አራት መቶ እንደነበሩ የሚነገር ኢትዮጵያውያን ነጋዴዎች ያቺ አግላ የነጮች ቤተክርስቲያን ትገኝበት ከነበረ ዳውንታውን አካባቢ ወጡና ወደ አፕታውኑ ፈቅ ብለው ማምለኪያቸውን ቆረቆሩና ራሳቸውን ችለው ቅዳሴና ጸሎታቸውን ማድረስ ቀጥሉ ቀጠሉ። እናም ላለፉት ሁለት መቶ አስር ዓመታት አቢሲኒያ ባፕቲስት ቤተ ክርስቲያን የመንፈስ ብቻ ሳትሆን የማህበራዊ ፖለቲካዊና የኢኮኖሚ ክንዋኔዎችና ንግግሮችም እረኛ ሆና ኖራለች። በነቢያዊ ስራዎቿም የዓለም ምስክር ሆና ቆማለች። የዛሬ 8 ዓመት ገደማ በ2002 2003 ዓመተ ምሕረት አካባቢ መሆኑ ነው የአቢሲኒያ ፈንድ የሚባል ድርጅት ተቋቁሟል። That organization came about after the Abyssinian Church took a pilgrimage to the sacred land of Ethiopia. That pilgrimage was a pastor, Calvin 168 የቤተ ክርስቲያኒቱና የማህበረሰቡ አባላት የተገኙበት እንደነበረ ቄስ ኢታንግ ያንግ አጫውተውኛል። የመንፈሳዊው ጉዞ ዓላማ የክርስትናን መሰረቶች ለማግኘት ብቻ ሳይሆን ቤተ ክርስቲያኒቱ ከኢትዮጵያ ጋር ያላትን ግንኙነትና ቁርኝት ለማክበርም ጭምር ነበር ብለውኛል። ሬቨረንድ ያንግ በዚያ ጉዞ ምክንያትም የቤተ ክርስቲያኒቱ መሪ ሬቨረንድ ባትስ ኢትዮጵያ ውስጥ ላሉ አዋቆችና ሕፃናት አንዳች ፍሬ ያለው ተግባር መፈጸም እንዳለበት በማመን የአቢሲኒያ ፈንድን እንዲቋቋም አደረጉ። ያ ፈንድ የሚያተኩረው ታዲያ ኢትዮጵያ ውስጥ ቡና አምራች በሆኑ ማህበረሰቦች ውስጥ ድህነትን በመቀነስ ላይ ነበር። ባለፉት አስር ዓመታት ሀረርጌ ጨፌ ጀነቲ ውስጥ ከቡና አብቃይ ገበሬዎች ጋር እየሰራን እንገኛለን። ስልጠና፣ የገንዘብና ሌላም የሚያስፈልጋቸውን ድጋፍ፣ በሌሎችም የግብርና ዘርፎች የተሻለ ውጤት ሊያስገኝላቸው የሚችለውን ሁሉ እያደረግን ነን። አሁን ይህ ፈንድ ወደ አዲስ ጎዳና እየወጣ ቅርጽና አሰራሩንም እያሻሻለና እየለወጠ በመጣበት ደረጃ ላይ እንደሚገኝ ቄስ ኢታንግ ያንግ ነግረውኛል እንግዲህ የአቢሲኒያ ባፕቲስት ቤተ ክርስቲያን መሠረቷ መንፈሳዊ ቢሆንም በቁሳዊውና በማኅበራዊውም ዓለም ትርጉሟን ተክላለች። ለመሆኑ የሐርለሟ የአቢሲኒያ ባፕቲስት ቤተ ክርስቲያን አባሎቿ እነማን ናቸው? ኢትዮጵያውያንስ ይጐበኟታል? ያመልኩባታል? ወደ ፊት ይዤላችሁ መለሳለሁ። ለዛሬ ግን አንድ እውነት ላካፍላችሁ። ከቀዳማዊ ኃይለ ሥላሴ በስተቀር ደጇን የረገጠ የኢትዮጵያ መሪም ይሁን የቤተ ክርስቲያን አለቃ ሬቨረንድ ያንግ አያስታውሱም። ቤተ ክርስቲያኒቱ ቅድስት ምድር እያለች ከምትጠራት ከኢትዮጵያ ግን ገጸ በረከት ተችሯታል። ዛሬም መናገሪያው መድረክ ላይ በአምልኮ ሰዓት በክብር የምታቆመው ታላቅ የወርቅ መስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተልኮላታል። Let us pray. Gracious and eternal God We come giving you thanks for being our help. God, we thank you for watching over us. We thank you for blessing Reverend Itang H. Young, Balafo Hood, Yamaladat, and Nasraslai, Salot Simarun Yana Beredim Tachon, and Nap, and Spirit to Spirit. Help us as we go throughout this service to explore your word together. So that upon our journey, we may be made better. So we ask in this moment that you will give us your preaching power. The heavens የሃርለም ኒውዮርኳን አቢሲኒያን ባፕቲስት ቸርች ተጨማሪ ታሪክ የዛሬ ሥራዎቿን ሥርዓተ አምልኮዋንና ከቄስ ኢታንግ ያንግ ጋር ያደረኩትን ቃለምልልስ ቀሪ ክፍል በሌላ ዝግጅት ይዤላችሁም መለሳለሁ። ወደ ፌስቡክ ገጻችን ብትገቡ ቪዲዮውን ታገኛላችሁ። Well, buried. Oh, praise him. Somebody help me. Oh, praise him. Somebody help me. Praise the Lord.